ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራቸውን ፈልገው እውነት ከእኛ ጋር ስለሆነ ማንም አያቆመን፣ ማንም አያቆመን። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሞኑ የሀገሪቱ ሁኔታ ላይ ዛሬ ለፓርላማው ከሰጡት ማብራሪያ የተወሰደ ነው። ዝርዝሩን በዕለቱ አብይ እሳችን ይቀርባል። የባህር ዳር ከተማና የተቀረው የክልሉ አካባቢዎች ሰላም ወደ ነበረበት ተመልሷል ሲሉ የአማራ ክልል ባለሥልጣናት ተናገሩ። መፈንቅለ መንግሥት ሙከራው እስከ ኦሮሚያ ክልል መዋቅሩን የዘረጋ ነበርም ሲል ደግሞ የኦሮሚያ ፖሊስ ኮሚሽን ገልጧል። የነኝን ሁለቱንም ዝርዝር ዘገባዎች በመጽሔ ክፍለ ጊዜ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 24 2011 ዓ ም ስርጭታችን ጋር የምናስተናግዳችሁ እኔ አዳነች ፍሳዬና፣ እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። የደቡብ ሱዳን ፕሬዝደንት ሳልቫኪር ለሁለት ቀናት የሥራ ጉብኝት ዛሬ ኬንያ ገቡ። ሳልቫኪር በጉብኝታቸው ከኬንያው ፕሬዝደንት እሁሩ ኬንያታ ጋር ስለ ሁለቱ ሀገሮች ግንኙነት ተወያይተዋል። ወደ ኋላ ዘገባ ይኖረናል። የኬንያው ቴሌኮም ኩባንያ ሳፋሪኮም ስራ አስፈጻሚ ባብ ኪልሞር ዛሬ ጠዋት አርፈዋል። የኢትዮጵያን ጨምሮ የኩባንያው ስራ በጎረቤት ሀገሮች እንዲስፋፋ የተያዘው ዓላማ እንደሚቀጥል ግን የኩባንያው የዲሬክተሮች ቦርድ አስታውቋል። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ ይዟል። የኩባንያው ዳይሬክተሮች ቦርድ ያደረጉትን ዘገባ ቆየት ብለን እናቀርባለን። ኢራን በዝቅተኛ ደረጃ ከዳበረ የዩራኒየም ክምችት ገደብ ማለፏን ዛሬ አስታውቃለች። እንደ አውሮፓ አቆጣጠር በ2015 ዓ.ም የኒውክሌር መሳሪያ እንዳትገነባ በተደረገው ዓለም አቀፍ ስምምነት መሰረት ከተቀመጠው ገደብ ማለፏን ነው ያስታወቀችው። የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢስና ለተባለው ከፊል ኦፊሴላዊ የዜና አገልግሎት በተናገሩት መሰረት ኢራን የ300 ኪሎግራሙን ገደብ አልፋለች ብለዋል። የዩራኒየም ማዳበር ክምችቷን እስከ 3.67 ከመቶ የሚያግድ እንደነበር ታውቋል። ኢራን ዩናይትድ ስቴትስንና የአውሮፓ ሕብረትን ካካተቱ ስድስት ሀያላን ሀገሮች ጋር ስምምነት ካደረገች ወዲህ የተቀመጠውን ገደብ ማለፏን ስታስታውቅ ለመጀመሪያ ጊዜ ነው ተብሎ ይታመናል። ኢራን ይህን ስምምነት ያደረገችው ተጥሎባት የነበረው ኢኮኖሚ ማዕቀብ እንዲነሳላ ስትል ነበር። የተባበሩት መንግስታት ድርጅት የአቶሚክ ክትትል የኦቶሚክ ክትትል አገልግሎት ኢራን ውሉን እያከበረች መሆኗን በየጊዜው ሰገባ ሲያቀርብ ቆይቷል። አምስት በከባዱ የታጠቁ ግለሰቦች ያሉበት ቡድን በአፍጋኒስታን መዲና ካቡል መኪና ውስጥ የተቀበረ የቦምብ ጥቃት ከማድረሱን ባሻገር ተኩሱ በመክፈት ዛሬ ጥቃት ማድረሱ ታውቋል። በጥቃቱም እስካሁን በታወቀው አንድ ሰው ሲገደል፣ ሌሎች በርካቶች ቆስለዋል። የአገሪቱ የጸጥታ ኃይሎች ሁሉንም አጥቂዎች ከመግደላቸው በፊት ለዘጠኝ ሰዓታት ያህል ግን የተኩስ ልውውጥ እንደነበር ባለስልጣናቱ አስታውቀዋል። የሀገር አስተዳደር ሚኒስትር ቃል አቀባይ ናትስራ ራሂሚ የጸጥታ ኃይሎች አካባቢውን አጥቂዎች ይዘዋቸው የሄዱትን ፈንጂዎች የማምከንና የማጽዳት ስራ ላይ እንደነበሩም ተናግረዋል። አንድ አንጋፋ የአፍጋኒስታን ጋዜጠኛ ቢላል ሳርዋሪ የጸጥታ የፖሊስና የመንግስት ባለስልጣናትን ጠቅሶ እስካሁን በታወቀው አርባ ሰዎች ተገድለዋል ነው ያለው። አብዛኞቹም ወታደራዊ ሰራተኞች ናቸው ሲል በትዊተር አስተላልፎ ነበር። ነገር ግን የመንግስት ባለሥልጣናት ይህን አላረጋገጡም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሆንግ ኮንግ ውስጥ ዛሬ ማለዳ የተቃውሞ ሰልፈኞችና አድማ በታኝ ፖሊሶች ወደ መንገዶች ተመልሰዋል። የተቃውሞ ሰልፈኞቹ ዛሬ ድምጻቸውን ለማሰማት የወጡት ሆንኮንግ ኮንግ ከቻይና ጋር እንደገና የተዋሃደችበትን 22 ሁለተኛ ዓመት ለማሰብ ነው። ወደ ማታ በከተማይቱ ወደሚገኘው ምክር ቤት ህንፃ ገፍተው ገብተዋል። በብዙ ሺዎች የሚቆጠሩ ሰዎች ከሰዓት በኋላ የከተማይቱ የመንግሥት መስሪያ ቤቶች የሚገኙበትን ቦታ ከበዋል። ወደ ማታ ወደ ምክር ቤት ህንፃ ለመግባት ሲሞክሩ መጀመሪያ በህንፃው የመስተዋት መስኮቶች ላይ ቀዳዳና ስንጥቅ በመሸንቆር ወደ ኋላ ደግሞ ትልልቅ ቀዳዳዎችን በማድረስ ገፍተው ገብተዋል። ከውስጥ ሆነው ሲጠብቁ የነበሩት ፖሊሶች በበሮቹ በኩል በሰልፈኞቹ ላይ በርበሬ ረጭተዋል። ወደ ማታ ተቃዋሚዎችና የሚዲያ ሰዎች ወደ ህንፃው ገፍተው ሲገቡ ግን ፖሊሶቹ አልነበሩም። ፖሊሶች ማንነታቸውን እንዳያውቁና ከሚረጩባቸው በርበሬ ለመከላከል ሲሉ ተቃዋሚዎቹ ጃንጥላን፣ ጭምብልን አይን መሸፈኛንና የፕላስቲክ መጠቅለያን ተጠቅመው ነበር። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያደረጉት ስብሰባ እጅግ ውጤታማ ነበር ሲሉ ሁለቱም ሀገሮች በያዙት ጥረት መቀጠል ይፈልጋሉም ብለዋል። እነኚህ ሁሉ ሲስተካከሉ አሉ ፕሬዚዳንት ትራምፕ እነህ ሁሉ ሲስተካከሉ ሰሜን ኮሪያን የሚጠብቀው ብልጽግና አርቅቅ ያዋለው ሲሉ ትራምፕ፣ ደቡብ ኮሪያ በሚገኘው ኦሳን የአየር ሰፈር ላሉት ወታደራዊ ሰራተኞች ተናግረዋል። ሰሜን ኮሪያ የኒውክሌር ፕሮግራሟን በሚመለከት ስምምነት ላይ ለመድረስ ከቻለች የኢኮኖሚ ጥቅም ልታገኝበት እንደምትችልም ትራምፕ በተደጋጋሚ ሲያስገነዝቡ ቆይተዋል። ፕሬዚዳንት ትራምፕ ይህን ያሉት በሰሜን ኮሪያው ከወታደራዊ ኃይል ነጻ በሆነው ቀጠና ድንበር ሻገር ብለው የሰሜን ኮሪያን ምድር ለመርገጥ የመጀመሪያው ስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ ነው። መስመሩን አለፍ ብሎ መሻገሩ ትልቅ ክብር ነው ያሉት ፕሬዚዳንት ትራምፕ የሰሜን ኮሪያውን መሪ ለሌላ ስብሰባ ዩናይትድ ስቴትስን እንዲጎበኙም ጋብዘዋቸዋል። በመጨረሻም ሰዎች ከመኖሪያቸው ለመሸሽ ስለፈለጉ ሳይሆን መውጣት አለብን የሚል ስሜት ስለሚያድርባቸው ነው ሲሉ ስለሚያድርባቸው ነው የሚሰደዱት ሲሉ የኤል ሳልቫዶር ፕሬዚደንት ትላንት ተናግረዋል። ናይብ ቡኬሌ ትላንት ሳልቫዶር ላይ በሰጡት ማብራሪያ ወደ ዩናይትድ ስቴትስ ለመግባት ሲሉ አባትና ልጅ ወንዝ ላይ ሰምጠው ሲሞቱ ማየት እጅግ ያሳዝናል ብለዋል። አባትና ገና ሁለት ዓመት ዕድሜ ያልሞላት ህፃን ልጃቸው በማታሞሮስ ሜክሲኮና በብራውንስቪል ቴክሳስ መካከል ባለው ወንዝ ላይ ሰምጠው ከሞቱ በኋላ ባፋቸው ተደፍተው በመታየቱ የዓለም አቀፍ ትኩረት ስቧል። የአባትና ልጅ አስከሬን ለመቀበር ትላንት ወደ ሳልቫዶር ተመልሰዋል። ጥፋቱ የኛ ነው ብለዋል የሳልቫዶር ፕሬዚደንት። ምንም ልናቀርብላቸው አልቻልንም፣ ተገቢ ስራም ሆነ ትምህርት ቤት አላስገኝንላቸውም ሲሉ ራሳቸውን ነቅፈዋል። አያይዘውም ሀገራችንን ማንም የማይሰደድባት የተሻለች ሀገር ማድረግ ላይ ማትኮር አለብን ብለዋል። ፍልሰቱ አማራጭ እንጂ ግዴታ መሆን የለበትም ሲሉም አክለዋል። አድማጮች፣ ቀደም ብለን እየጠቆም ነው፣ ዘገባ ደርሶናል። የደቡብ ሱዳኑ ፕሬዚዳንት ሳልቫኪር ዛሬ ለሁለት ቀናት የስራ ጉብኝት ኬንያ ገብተዋል። ሳልቫኪር በዛሬ ጉብኝታቸው ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ስለ ሁለቱ አገሮች ግንኙነት ተማክረዋል። ገልሞ ዳዊት ተከታዩን አድርሶናል። ደቡብ ሱዳንና ኬንያ የጋርዮች ግንኙነታቸውን ለማጠናከር ተስማሙ። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ዛሬ ኬንያ ናይሮቢ የገቡ ሲሆን ከኬንያው ፕሬዝዳንት ኡሁሩ ኬንያታ ጋር ተወያይተዋል። ፕሬዚዳንት ሳልቫኪር ባደረጉት ንግግር ጉብኝታቸው የሁለቱን ሀገሮች ግንኙነት ለማጠናከር እንዲሁም ወሳኝ እርምጃ ለመውሰድ ነው ብለዋል። ፕሬዚዳንት ኡሁሩ ኬንያታ ን ሃ ድ እኔና ፕሬዚዳንት ሁሩ ኬንያታ በጣም ፍሬያማ የሚባል ምክክር አድርገናል። ውይይታችንም ስለ ፖለቲካ ግንኙነታችን፣ ንግድና ጸጥታ ጉዳዮች የሚመለከቱ ናቸው። በተጨማሪም ማሳወቅ የምፈልገው ኬንያና ደቡብ ሱዳን ድንበር አካባቢ በሚደረጉ እንቅስቃሴዎች የጋራ የሆነ አሰራር ሁኔታን መፍጠራችንን ነው። ሳልቫ ኪር አክለው ሁለቱ ሀገሮች ድንበር አካባቢ የሚያደርጉትን እንቅስቃሴ የሚያጠናና የሚከታተል ቡድን በሁለቱ ሀገር መንግስታት ይዋቀራል ብለዋል። ፕሬዚዳንት ጦሮ ኬንያታ በበኩላቸው ሀገራቸው ኬንያ ከደቡብ ሱዳን ጋር ያላትን የኢኮኖሚ ግንኙነት ማሳደግ ትፈልጋለች ብለዋል። ኬንያ ወደ ደቡብ ሱዳን የሚያልፉ ምርቶችን እንቅስቃሴ ለማቅለል የደቡብ ሱዳን መንግስት በጠየቀው መሰረት ምርቶቹ ለጊዜው የሚያርፉበት ናይ ቫሻ አካባቢ አስር ሄክታር መሬት ለደረቅ ወደብነት ደቡብ ሱዳን እንድትጠቀም ኬንያ ፈቅዳለች። በዚህ አጋጣሚ ኬንያ ምስራቅ አፍሪካን ያገናኛል ለተባለው የመሠረተ ልማት ዝርጋታ ስምምነት ፕሮጀክቱን ለመተግበር በአጽንኦት ወይም አጥብቃ የሰራች መሆኗን ማስገንዘብ እፈልጋለሁ። ኬንያታ ለደቡብ ሱዳን እንደ ወደብነት ያገለግላል የተባለው ለሙባይር ወደብ በሚቀጥለው ነሐሴ ወር 2019 ዓ ም ለአገልግሎት ዝግጁ ይሆናል ሲሉም አስታውቀዋል። የፕሬዝዳንት ሳልቫኪር ኬንያ ጉብኝት ለሁለት የሚቆይ መሆኑም ታውቋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒች ፍስሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን የዕለቱን አብይ ርዕስ እናቀርባለን። ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁሉም ሊጠነቀቅ ይገባል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሰሞኑ የአገሪቱ ሁኔታ ላይ ዛሬ ለፓርላማው ማብራሪያ በሰጡበት ወቅት አሳስበዋል። በኢትዮጵያ አንድነት ላይ የሚመጡ ኃይሎችን ብረት ይዘን እንዋጋቸዋለን ብለዋል ጠቅላይ ሚኒስትሩ። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አመታዊ የስራ አፈጻጸም ሪፖርታቸውን ያቀረቡበት ወቅት በከፍተኛ የሲቪልና ወታደራዊ መሪዎች ላይ ግድያ ከተፈጸመበት ሰሞን ጋር ተገጣጥሟል። እናም ከአንድ አመቱ አጠቃላይ ስዕል ይልቅ ይህ ሰሞንኛ ድርጊት ይበልጥ ትኩረት ስቦ ታይቷል። በዚሁ ርዕስ ላይም ሰፋ ያለ ማብራሪያ ሰጥተዋል። በባህር ዳር የተፈጸመውንና የክልሉን ፕሬዝዳንት ጨምሮ በርካቶች የተገደሉበትን ጥቃት በፈንቅለ መንግስት ሊባል እንደማይችል የሚገልጹ ሰዎችን ሞግተዋል። በዚሁ ማብራሪያ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ወይም የኢፌዴሪ መንግስት የፌዴራልና የክልል መንግስታትን በጥምረት የሚያካትት እንደሆነ ነው ያብራሩት። እሳቸው እንዳሉት በየትኛውም ደረጃ ጥቃት ከተፈጸመ የኢፌዴሪ መንግስት ተጠቅቷል ማለት ነው። በህገ መንግስቱ አንቀጽ 93 ላይ ከተደነገገው ውጭ ስልጣን ለመያዝ መሞከርም ኢ ህገ መንግስታዊ ነው ብለዋል። ሰው አመራር ገድሎ ሲያበቃ፣ አመራር አግቶ ሲያበቃ መግደልም አገትም ሳያዝ አራት አምስት ተቋማት ለመቆጣጠር ሙከራ አድርጎ ሲያበቃል በድፍረት ወንድሞቹን ከጨፈጨፈ በኋላ ለሚዲያ ተቋማት ለህዝቡ አሳውቁ እርምጃ ወስደናል ብሎ ሚዲያውን በእጁ እንዳደረገ የሚያስብ አካል የመፈንቅለ መንግስት አትበሉት። እንዴት በክልል የመፈንቅለ መንግስት ይባላል? የሚሉ ሰዎች አሉ። እንግዲህ እዚህ ጋር የተከበረው ምክር ቤት እንዲገነዘብ የምፈልገው ይሄን መፈንቅለ መንግስት ያቀዱ፣ ያዘጋጁ፣ የጻፉ ሰዎች እቅዳቸውን አልሰጡንም። የነሱ የዳቦ ስም እኛ አናቀውም አይደለም ሳይሆን፣ ማለት ያለባቸው ያቀድነው ነው እኮ እንደዚህ ነበር ብለው ይንገሩ። የሸረቡት ጉዳይ ምን እንደሆነ እኛ አናቀም? እኛ የምናቀው ይህ ህገ መንግሥታዊ ድርጊት መፈጸሙ። መፈንቅለ መንግስትን ኬት አመጣችሁት ያላችሁ እንደሆነ 1953 ግርማሜና መንግስቱ ከወርቅ ነጋ ሆኖ ያደረጉትን ህገ መንግስት ስናይ የአንድ ጄኔራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ። ሌላው ጦር መታውና ተበተነ ከሸፈ። የአምሳ ሶስቱ መፈንቅለ መንግስት ንጉሠ ነገሥቱን አይደለም የገደለው፣ ከዛ በታች ያሉ አመራሮች ነው የገደለው። የመፈንቅለ መንግስት ሙከራ ተብሏል። የእነ ፋንታ በላይ ሰማንያ አንዱ መፈንቅለ መንግስት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ። ለመፈንቀል መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ። ሌላው ኃይል ቀለበሰው፣ መፈንቅለ መንግስት ከሸፋል። የአሁኑ መፈንቅለ መንግስት ሶስት ቦታ ቢያንስ እስካሁን ያወቅነው በቤኒሻንጉል ከፍተኛ ኃይል አስገብቷል። ጅምጅም የሚባል ፓርክ አካባቢ፣ በባህር ዳር ያደረገውን አድርጓል። በአዲስ አበባ ያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት። እነሱ ከሞት በኋላ ነው ህገ መንግስት የሚባለው ብሎ ሊያሞኙ የሚፈልጉ ሰዎች አሁን ከቤንሻንጉል ከያዝናቸው ሰዎች የገዳይ ስልጠና የወሰዱ አሰሲኔት የሚያደርጉ ሰዎች፣ በኦሮሚያ የተመለመሉት አሰሲኔት የሚያደርጉ ገዳዮች። በነገራችሁ ላይ በዚህ መፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ ከጥቂት ወራት በፊት ቤተመንግስት ከመጡ ወታደሮች አብዛኛዎች ተሳትፈውበታል መከላከያ ገምግሞ አስሮ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሩናል መፈንቅለ መንግስት አይደለም ብሎ ይነግሩናል። ሰሞኑን የተሞከረው መፈንቅለ መንግስት ባለፈው መጋቢት በተጀመረው የለውጥ ሂደት ላይ እየተቃጡ የቆዩት የተለያዩ ጥቃቶች ተከታይ መሆኑንም ነው ጠቅላይ ሚኒስትሩ ያብራሩት። ባለፈው አንድ ዓመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም። የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን ሁለት ወር እንኳን ብዛን ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅርበን ሳንጨርስ ሁለት ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራ የተመራ ኢትዮጵያውያንነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ ብዙ ወጣቶች ያረገፈ ብዙ ችግር ያመጣ እርሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታውቁት መንገድ መልሰን ሁለት ወራት ሳይሞላን በምዕራብ ኢትዮጵያ በሶስት ጦር መንግስት ሆናለሁ የሚል ሀይል ተፈጠረ። በሶስት ጦር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በሶስት ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ህፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳቸዋለሁ መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ፣ ጥቂቶች አውቀው ኮንሽስሊ፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁበት። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሽስሊ ገብቷቸው፣ ብዙዎች ግን ሳይገባቸው ከእነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ፣ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ የያዘው እንትን ኦሮሞ የያዘው ውሸት ነው። የተከበረው ምክር ቤት፣ እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የውሃውን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህርዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። አሁን ባለችው ኢትዮጵያ መፈንቅለ መንግስት ሊሳካ አይችልም ሲሉም ጠቅላይ ሚኒስትሩ አስረድተዋል። እንዴት ክልል ላይ መፈንቅለ መንግስት ይደረጋል? እን ራሽናል አይደለም ከሆነ ሀሳቡ እንዴት በፌዴራል መንግስት ላይ በፈንቅለ መንግስት ይደረጋል? መጀመሪያ ልኮ ኢራሽናል ተወት ነው እንጂ። አሁን ባለው ኢትዮጵያ ማነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ። በፌዴራል ደረጃ ቢሆን በፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትምህርትም እንጂ ክልል አይደለም ፌዴራል የሚባል በፌዴራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶች፣ መቶ ሺዎች የሚታረዱበትን ትራጀዲን ፈጠር ይሆናል እንጂ መንግስት መሆን አንችልም። አንችልም ደግሞ እሱ የሚቅር ሎጂክ መሆኑ ከሆነ እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ህዝብ የከፈለውን ታሪክ ያውጠዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም፣ አያቀውም። ቀበሌ ላይም ወረዳ ላይም መፈንቀል የሚችል ይመስለዋል። እንዴት ሰው ሳረ መኮንን ይገላል? ሳረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያውያን አላፈርስም፣ እኔ ፈርሳለሁ ያለ ጀግና እንዴት ይገላል? ሰው እንደ ማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው። ቃሌ አላጥፍም፣ የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ እየፈጠፈ ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው፣ ይህገ መንግስታዊ መፈንቅለ መንግስት ነው። ይህን ሊነግሩ የሚፈልጉ ኃይሎች በጊዜ ብዛት እነማን እንደሆኑ እየለየን፣ የጠቅላይ ሚኒስትሩ የዛሬ ማብራሪያ ለኢትዮጵያ ህዝብ ማሳሰቢያዎችን የሰጡበት፣ ስጋቶችን የሚያስታውሱበት ነው። ማስረጃና መረጃ የማያነጥረው አሉባልታ፣ አመክንዮና ምርምር የማይመዝነው ወሬና ግለሰባዊ የማሰብ ጸጋን ደፍጥጦ የሚሄድ ጅምላ ውሳኔ አደገኛ መሆኑን አብራርተዋል። ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁላችንም ቆም ብለን እናስብ ሲሉም ጥሪ አቅርበዋል። በአገሪቱ እየተካሄደ ያለው ለውጥ ለኢትዮጵያ ያለውን ፋይዳ የገለጹት ጠቅላይ ሚኒስትር አብይ ወደኋላ እንደማይመለስም አብራርተዋል። ለውጡን የምንመራ ሰዎች በልበ ሙልነት ልነግራቸው እንፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም ማንም አያቆመን፣ እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ ያ ባይሆን ኖሮ እንደምታውቁት ቀለል ባለመንገድ ከህዝብ ለመቀል በእኔ ደረጃ ሙከራ ያደረገ መሬ ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካመኗ ሁሉ ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳረን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተ ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሀሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲወጥ አንዱ እግር የሚያስር መሆኑ እንተው፣ እንተው፣ አይጠቅመንም። ይህንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት፣ እንሻገረዋለን። የበለጠ አገግኖናል። የበለጠ አለማምጦ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርቆ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለሕዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ የሰጡት ማብራሪያ የመንግስታቸውን የ2011 በጀት ዓመት የስራ አፈጻጸም ሪፖርት ያቀረቡበትና ለልዩ ልዩ ጥያቄዎችም ምላሽ የሰጡበት ነው። ለሌሎች ጥያቄዎች የሰጧቸውን ምላሾች በተለያዩ ዘገባዎች ልመለስባቸው ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። የባህር ዳር ከተማና የተቀረው የክልሉ ሰላም ወደ ነበረበት ተመልሷል ሲሉ ባለሥልጣናት ገለጹ። ባለፈው ሰኔ 15 በባህር ዳር ከተማ ተከስቶ በነበረው የመፈንቅለ መንግሥት ሙከራ በበርካታ የፖሊስ አባላት ላይ ጉዳት መድረሱንና ሕይወታቸውን ያጡም መኖራቸውን የጸጥታ ባለሥልጣናት በዛሬው ዕለት ለጋዜጠኞች የሰጡት መግለጫ አመልክቷል። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ የላከችው ዘገባ ዝርዝሩን ይዟል። የጸጥታ አካላቱ በተዋረድ በጋራ በመስራት የከተማዋንም ሆነ የክልሉን ሰላም ወደ ነበረበት ለመመለስ ተችሏል ይላሉ የአማራ ክልል ፖሊስ ኮሚሽን የኮሚዩኒኬሽን ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰኢድ መሐመድ። የመከላከያ ሰራዊትና የፌዴራል ፖሊስም ሌሎች የሚሊሻ ጋር የጸጥታ አካላትም ተሳትፈው ህብረተሰቡ ደግሞ ከፍተኛ አስተዋጽኦ አድርጎ ችግሩ በዛው የተገታበትና ከዛ በኋላ በከተማችን ባህርዳር ከተማ ላይ ያለው ጸጥታ እየተሻሻለ እየተሻሻለ የመጣበትና ወደነበረበት የተመለሰበት ሁኔታ ነው ያለው። በአጠቃላይ በክልላችን ሲታይ ግን ችግሩ ባህርዳር ከተማ ላይ ቢፈጠርም ችግሩ እንደተፈጠሩ የሰሙት የአጠቃላይ በክልላችን ያሉ የጸጥታ ኃይሎች በዛው በአካባቢያቸው ስታንድ ባይ በመሆን ከአስተዳደር አካሉ ጋርና ከሌሎች አጋር የጸጥታ አካላት ጋር በመቀናጀት አካባቢያቸውን በአስተማማኝ ሁኔታ ጠብቀዋል ረዳት ኮሚሽነር ሰሄድ አያይዘውም ሰኔ አስራ አምስት ቀን በተካሄደው የመፈንቅለ መንግስት ሙከራ የተጣለባቸውን ሀላፊነት ለመወጣት ሲሉ በርካታ የፖሊስ አባላትን እንዳጡ ነው የተናገሩት በአጠቃላይ ሀያ ስምንት የፖሊስ አባላት ላይ ጉዳት ደርሷል ከሀያ ስምንት ውስጥ አስሩ የህይወት መስዋዕትነት ከፍለዋል ሌሎች አስራ ስምንቱ የአካል ጉዳት የደረሰባቸው ሲሆን በአሁኑ ሰአት አስራ አምስቱ በፌዴራል ፖሊስ ሆስፒታል በህክምና እየተረዱ ይገኛሉ ከነዚህ ውስጥ ሁለቱ ሕክምና ተደርጎላቸው ወደ ቤታቸው ተመልሰዋል። የከተማዋን ብሎም የክልሉን ሰላምና ደህንነት ለመጠበቅ የፖሊስ አባላት በሚያደርገው ርብርብ ህብረተሰቡ ከጎኑ እንዲቆም ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። ተከታዩ ደግሞ ወደ ሐረርጌ ያሻገረናል። በምስራቅ ሐረርጌ ዞን ሜታ ወረዳ በቁልቢና ጨለንቆ ከተሞች የሚኖሩ የአማራ ተወላጆች የአማራ ብሔራዊ ንቅናቄ ወይም አብን በገንዘብ እና በጦር መሳሪያ ትረዳላችሁ በሚል ተወንጅለው እየታሰሩ ነው ሲሉ የታሳሪዎቹ ቤተሰቦች ለአሜሪካ ድምጽ ገልጠዋል በወረዳው በዚሁ መነሻነት በቁጥጥር ስር መዋላቸው የተገለጹ ሰዎች ቁጥር 56 መሆኑን የገለጹለትን ጠቅሶ ዘጋቢያችን አዲስ ቸኮል ተከታዩን አድርሶናል። በምስራቅ አረርጌ ዞን በሜታ ወረዳ ባለፈው ሐሙስ ቅ ሰኔ 19 ቀን 56 ግለሰቦች በቁጥጥር ስር ውለዋል። ግለሰቦቹ የተጠረጠሩበት ወንጀል የተነገራቸው በታሰሩ በሁለተኛው ቀን ሲሆን ወንጀሉም የአማራ ብሔራዊ ንቅናቄ ወይም አብን አባል ናችሁ፣ ድርጅቱንም በገንዘብ ትረዳላችሁ በሚል ተጠርጥሮ መያዛቸውን የታሳሪ ቤተሰቦች በተለይ ለቪዮ አስታውቀዋል። ተጠርጣሪዎቹ እሁድ ዕለት ፎቶ ከመነሳታቸው በስተቀር እስካሁን በይፋ ክስ እንዳልተመሰረተባቸው ለማወቅ ተችሏል። በመረጃ ምንጮቻችን አማካኝነት ካገኘናቸው የታሳሪ ቤተሰቦች መካከል አብዛኞቹ በስጋት ውስጥ መሆናቸውን ገልጸው መረጃ ለመስጠት ፈቃደኛ ሳይሆኑ የቀሩ ሲሆን አንደኛዋ ብቻ የታሰረባቸውን ዘመድ ምንነት ገልጸው ስልኩን ዘግተዋል። ያው ቤተሰብ እና በቃ ስምና ማንነታቸውን ደብቀው መረጃ እንደሰጡ ቤተሰቦች ከሆነ እስሩን ያዘዘው በተለምዶ ቡልችንሰን ነገኛ ወይም አስተዳደርና ጸጥታ የሚባለው በወረዳው ካቢኔ የሚመራ አካል ነው ሲባል መስማታቸውን ተናግረዋል። በሜታ ወረዳ ስር ከጨለቁ አርባ ስምንት ከቁልቤ ደግሞ ስምንት ግለሰቦች መታሰራቸውን ከታሳሪዎቹ መካከልም አባትና ልጅ እንዲሁም ባልና ሚስት እንደሚገኙበት የደረሰ መረጃ ያመለክታል። ስለ ጉዳዩ ከምስራቅ ሐረርጌ ዞን ፖሊስና ከሜታ ወረዳ ፖሊስ አመራሮች መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የሜታ ወረዳ አስተዳዳሪም በዛሬው ዕለት ለስብሰባ አዳማ የሚገኙ መሆናቸውን ለማወቅ ችለናል። በባህር ዳር የክልሉ አመራሮችና በአዲስ አበባ የመከላከያ ጀኔራሎች ላይ የተፈጸመውን ግድያ ተከትሎ የአማራ ብሔራዊ ንቅናቄ ወይም አብን አመራሮች በኦሮሚያ ውስጥ ከሁለት መቶ በላይ አማሮች አብን ናችሁ በሚል መታሰራቸውን፣ ከታሳሪዎች መካከልም የድርጅቱ መዋቅር በሌለባቸው የቁልቢና ጨለንቆ ከተሞች የሚኖሩ አማሮች ጭምር እንደሚገኙበት መግለጹን ቪኦኤ ዘግቦ ነበር። ከሜታ ወረዳ ፖሊስ ወይም ከፖለቲካ አመራሮች በጉዳዩ ዙሪያ የሚሰጥ ማብራሪያ አካል ላይ የምናስተናግድ መሆናችን እናስታውቃለን። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። ሰኔ 15 በአማራ ክልልና አዲስ አበባ የከሸፈው የመፈንቅለ መንግስት ሙከራ እስከ ኦሮሚያ ክልል መዋቅሩን የዘረጋ እንደነበር የኦሮሚያ ፖሊስ ኮሚሽን ገለጸ። በወንጀሉ የተጠረጠሩ ሰዎችን በቁጥጥር ስር ማዋሉንና በተጨማሪም በህገ ወጥ ሲዘዋወር የነበረ የተለያዩ የጦር መሳሪያዎች መያዙን ገልጸዋል። ሙክታር ጀማል ተጨማሪ ዝርዝር አለው። የኦሮሚያ ፖሊስ ኮሚሽን ባለፈው ቅዳሜ በአዲስ አበባ መስሪያ ቤቱ በሰጠው መግለጫ እንዳስታወቀው የክልሉን ጸጥታና ደህንነት የሚፈታተኑ እንቅስቃሴዎች መስተዋላቸውን ገልጿል። የክልሉ ፖሊስ ኮሚሽን ኮሚሽነር ከፍያለው ተፈራ ለመገናኛ ብዙኃን እንደተናገሩት በአማራ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ የመፈንቅለ መንግስት ሙከራ የተባለለት ክስተት ላይ እስከ ኦሮሚያ ብሔራዊ ክልላዊ መንግስት መዋቅሩ የተዘረጋ እንደነበረ ተናግረዋል። እንቅስቃሴውን ተከትሎ ተጠርጣሪዎቹ በቁጥጥር ስር መዋላቸውን የገለጹት ኮሚሽነር ከፍያለው ተፈራ ሂደቱ እየተጣራ መሆኑን ገልጸዋል። የአሜሪካ ድምፅ በቅርብ እንደዘገበው የአማራ ብሔራዊ ንቅናቄ አብንን ጨምሮ የተለያዩ ድርጅቶች አባላቶቻችን እየታሰሩብን ነው ሲሉ ቅሬታ ማቅረባቸውን አሰምተናል። ይህን ተከትሎ ለኮሚሽነር ከፍያለው ስለቀረበላቸው ጥያቄ መልስ ሰጠውበታል በባህር ዳር እና እዚህ አዲስ አበባ በተፈጠረ ኢንሲደንት ትስስር አላቸው ሊኖራቸው ይችላል ተብሎ የተጠረጠሩ እና እዚህም እዛም የተያዙ የተወሰኑ ጥቂት ሰዎች አሉ እነዚህ ሰዎች የአብን አባላት ናቸው ተብሎ የሚነሳው ነገር ትክክል አይደለም አብን በኦሮሚያ ውስጥ ህጋዊ ቢሮ እንዳለው አላውቅም አንድም ቦታ ማለት አላውቅም ሊኖር ይችላል እኔ እነዚህ የተያዙ ሰዎች ከአብን ጋር ምንም አይነት ግንኙነት የላቸውም ግን ፍንጮች ስለነበሩ እነዚያ ፍንጮችን ታሳቢ ተደርጎ በቁጥጥር ስር የዋሉ የተወሰኑ ሰዎች አሉ ማለት ነው። እነሱም የማጣራት ስራ እየተሰራ ነው። በሕግ የሚያስጠይቃቸው ከሆነ ለሕግ የሚቀርቡ ይሆናል። በሕግ የማያስጠይቃቸው ከሆነ የሚለቀቁ ይሆናል ማለት ነው። ኮሚሽነር ከፍ ያለው ተፈራ በኦሮሚያ ብሔራዊ ክልላዊ መንግስት ህገወጥ መሳሪያዎች በቁጥጥር ስር መዋላቸውንም ተናግረዋል። ከጦር መሳሪያ ዝውውሩ በስተጀርባ ማን እንዳለ የተጠየቁት ኮሚሽነር ከፍ ያለው ተፈራ ለጊዜው ምንም መግለጽ አልፈለጉም። ስለ ጦር መሳሪያ ዝውውሩ ሰንሰለት እየተመረመረ መሆኑን የገለጹት ኮሚሽነር ከፍ ያለው በሂደት ይፋ እንደሚሆንም ተናግረዋል። ወደ 69 የሚሆኑ የጦር መሳሪያዎች ወደ 10297 ጥይቶች የተለያዩ የጦር መሳሪያ ጥይቶችን፣ ወደ 265 ሽጉጦች፣ ወደ 4583 የሚሆኑ የሽጉጥ ጥይቶች ለመያዝ ችለናል። ከጦር መሳሪያዎቹ በተጨማሪ የተለያዩ የምግብ ፍጆታና ሸቀጦች በህገ ወጥ መንገድ ተከማችተው መገኘታቸውንም ኮሚሽነር ከፍ ያለው አስታውቋል። በዚሁ መሠረት ከ20 ሺ በላይ ኩንታል ቡና፣ 7 ሺ ኩንታል ሰሊጥ፣ 3 ሺ ኩንታል አኩሪያተር፣ ሁለት መጋዘን ገብስና ከ9 ሺ በላይ የተለያዩ የተሽከርካሪዎች መለዋወጫ በቁጥጥር ስር ማዋላቸውን ገልጸዋል። የመሳሪያ ዝውውሩን በተመለከተ ከዚህ ቀደም እንደ ተራ የመሳሪያ ንግድና ዝውውር ሲታይ የነበረ ቢሆንም ከጀርባው አሁን የሚያመላክቱ የተለዩ ፍንጮች መኖራቸውን ኮሚሽነር ከፍ ያለው ተናግረዋል። ተራ ኮንትሮባንድ ሳይሆን የጦር መሳሪያ ዝውውር ነው እየተደረገ ያለው። ከፍተኛ የሆነ የጦር መሳሪያ ተይዘዋል። ቀደም እንደጠቀስኩት ይህን የመሳሪያ ዝውውር በሚያደርጉበት ሰዓት የተለያዩ ስልቶችን በመጠቀም የመኪና አካል ውስጥ ላሚኔት በማድረግ ነው የጦር መሳሪያው እንዲንቀሳቀስ የሚደረገው። ይሄን በቀላሉ ዲቴክት ለማድረግ በጣም አስቸጋሪ ነው። በዚህ ምክንያት እነዚ የጦር መሳሪያዎች መጥተው እዚህ አዲስ አበባ ሊገቡ ሲሉ በቁጥጥር ስር ሊውሉ ችለዋል። እንግዲህ ይሄን በሂደት ከነዛ ከእያንዳንዳቸውም ሌሰኖችን እየወሰድን እዛ አካባቢ ያሉ ጎደሎችን እየሞላን የምንሄድ ይሆናል ማለት ነው። ኮሚሽነር ከፍ ያለው እስካሁን በቁጥጥር ስር የዋሉት ህገወጥ እንቅስቃሴዎች በማህበረሰቡ ድጋፍ ጭምር መሆኑንም ነው የተናገሩት። ህብረተሰቡ ይህንኑ በማጠናከር አጠራጣሪ እንቅስቃሴዎችን በሚመለከትበት ጊዜ ለጸጥታ አካላት እንዲያስታውቅና ቤት ንብረቱን ለሚያከራይለት ግለሰብ ማንነቱን በትኩረት እንዲለይም ጥሪ አቅርበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማል ለዘገባው እናመሰግናለን። አሁን ደግሞ ከሀረርጌ ወደ ሻሸመኔ ናቅና፣ የዛሬ ሳምንት በሻሸመኔ ከተማ ዘጠኝ ሰዎች በፖሊስ ተይዘው መታሰራቸውን ቤተሰቦቻቸው አመለከቱ ይለናል ተከታዩ ዘገባ። የታሳሪዎች ቤተሰቦች ማክለው ግለሰቦቹ በዚህ የለውጥ ጊዜ መታሰራቸው ትክክል አይደለም ሲሉ ፖሊስ በበኩሉ ሰዎቹ በቁጥጥር ስር የዋሉት የጦር መሳሪያ በቤታቸው ደብቀው በመገኘታቸው ነው ብሏል። ለዝርዝሩ ፀሐይ ዳምጠው። አቶ ለቀቡ ዋሪዮ የሻሸመኔ ከተማ ነዋሪ ናቸው። ለሁለት ዓመት ቅልንጦ ማረሚያ ቤት ታስረው ቆይተው ከስምንት ወር በፊት መንግስት ለታራሚዎች ባደረገው ይቅርታ ነው የተለቀቁት ብሏል። የአቶ ዋሪዮ ባለቤት ወይዘሮ ድንቅንሽ ኡካ ባለፈው ሳምንት ደግሞ ባልነበሩበት ቤታቸው መፈተሹና አቶ ዋሪዮ በፖሊስ መያዛቸውን ወይዘሮ ድንቅነሽ ለአሜሪካ ድምፅ ራዲዮ ገልጿል። ምንም ያደረገ ነገር የለም። ኦነግ ነህና ከአማራ ጋር መንግስት ልትፈለቅሉ ይህንን ነው የምታደርጉት እና የትም ሄዶ አልጠፋት ነበረ ከቅድማያት የወረሰ አሮጌ ጠመንጃ ነበረ። የውርስ እንግዲህ ተዋውጥቷል አይጥልም የወረሰውን እቃ ጡጤ ምናን ደግሞ ከብቶች አሉ ከብት ያለበት ቤት ነው። ከብት ሲታመም ከፈራን ደግሞ እናርዳለን። እንገት ሊወርቅ ይችላል። ከብት ያለበት ቤት ለዛ፣ ጩቤ ምናምን ደግሞ ተገዝቶ የተቀመጠው ያንን ጩቤ ሁሉ ወሰዱ። አባትየው እንብተኛ ሆኖ ከጠፋ ነው የሰው ቤት የሚሰበረው። ግን አባት እናት እንብተኛ ባልሆነበት፣ አባት ታፍኖ እናት በሌለችበት የሰው ቤት አይሰበርም፣ መንግስት ያለበት ሀገር። ስሙ እንዳይጠቀስ የጠየቀው የሻሸመኔ ከተማ ነዋሪ እንደተናገረው በከተማ ውስጥ መታፈራቸውን ከዘጠኙ የአረቱን ከነስሟቸው ጭምር አቃለውኝ ወደ ቀበዋሪኦ ሁለተኛው ደስታው በሪሶ ሶስተኛው ከዲር ዳሉ አራተኛው የፖሊስ አባል የሆነ በዳን የሚባል ልጅ ያባት ስታቀ እነዚህ ነው፣ እኔ በስም የሰማሁ አንድ ጓደኛ ደግሞ ከትናንት ወደ ሄደው ጠይቋቸው ነበር። ክስ ተከፍቶብናል። አሁን በነገራችን ላይ ማራቤት ነው ያሉት። መንግስትን በመገልበጥ በማለት ተከፈተባቸውም አንቀጽ ከጊዜ ሁኔታ ጋር ተያይዘው የመንግስት ግልበጣ ነው ነው የሰማሁት። የሻሸመኔ ከተማ ፖሊስ መምሪያ ኃላፊ ኮማንደር መኮንን ተድላ የእስሩ ምክንያት ገልጿል። አንደኛ ጥፋት ያጠፋና በወንጀል የተጠረጠረ ሰው በፖሊስ ይያዛል። ጉዳዩ እስኪጣራም ማረሚያ ቤት መቆየት ግድ ነው። በሻሸመኔ ከተማም እየተደረገ ያለው ይኸው ነው። ኮማንደር መኮንን አክለውም ከታሰሩት ሰዎች መካከል አቶ ዳቀቦ ዋሪዮ ቤት የጦር መሳሪያ መያዙን አስረድቷል። አቶ ዳቀቦ ዋሪዮ ቤት ብዙ የጦር መሳሪያዎች ተይዘዋል፤ ጠመንጃ፣ ጥይትና ቦምብ። ስለዚህ ነው የተያዙት እንጂ የተፎካካሪ ፓርቲ አባል ስለሆነ አይደለም። ማንኛውም ሰው በጥፋቱ ይታሰራል። ነገር ግን የፓርቲ አባል በመሆኑ የሚታሰር የለም። ሕግም አይፈቅድም። ከታሰሩች ሰዎች መካከል ባለፈው ሳምንት የተካሄደው መፈንቀለ መንግስት ሙከራ ጋር ተያያዥነት አላቸው ተብለው የተጠረጠሩ እንዳሉም የከተማ ነዋሪዎችና የታሳሪዎች ቤተሰቦች ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ ሰላሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና አዳነች ፍስሐዬንን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረን ቀጥለናል። ለዚህ ክፍል ቀዳሚ የሆነው የሳምንቱ የስፖርት ዘገባዎች ክፍለ ጊዜ ነው። ለምሽቱም ወደ አራት የተለያዩ ከተሞች ይወስዱናል። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደና አዲሱ አበበ ከአዲስ አበባና ከአትላንታ ጆርጂያ ከተሞች የትግረኛ ክፍል ባልደረቦቻችን ተወልደ ወልደ ገብርኤልና ብርሃነ በርሄ ደግሞ ከምንትዮቹ የዩናይት ስቴትሶቹ የሴንት ፖልና የሚኒያፖሊስ ከተሞች እንዲሁም ከአስመራ አድርሰው ይመልሱናል። አሁን ለቀዳሚው የስፖርት ቅንብር ወደ አዲስ አበባ ነው የምናቀናው። በርከት ያሉ ዘገባዎችን ይዘው ግርማቸው ይጠብቃቸዋል። ሰላም፣ እንዴት አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ስለ ጠቅላይ ሚኒስትሩ ማሳሰቢያ፣ የዳይመንድ ሊግ ውጤቶች፣ የአፍሪካ ዋንጫ፣ የኢትዮጵያ ፕሪሚየር ሊግ እና የኮፓ አሜሪካ የግማሽ ፍጻሜ ጨዋታዎች ትኩረት የምናደርግባቸው ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ስፖርት እና ፖለቲካ መለየት እንዳለባቸው ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ጠቅላይ ሚኒስትር አብይ ዛሬ የበጀት አመቱን የመንግስት ስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት በኢትዮጵያ በእግር ኳስ ውድድሮች ስለሚታዩት የስፖርታዊ ጨዋነት ችግሮች ባልተለመደ መልኩ ከምክር ቤቱ ጥያቄ ቀርቦላቸዋል። ጠቅላይ ሚኒስትር አብይ በሰጡት ምላሽ በመንግስት በጀት እየተጠቀሙ መንግስት ላይ ችግር ይፈጥራሉ ያሏቸውን የእግር ኳስ ክለቦች ወቅሰዋል። ችግሩን ለመቅረፍ ሊወሰዱ ይገባቸዋል ያሏቸውን እርምጃዎችም ጠቁመዋል። ስፖርት ባህሪው መንደር አደለም የስፖርት ሜዳ ኳስ በጥበብ ይንከባለልበታል እንጂ ፖለቲካ ይንከባለልበት። ኳስ በጥበብ በእውቀት ነው የሚንከባለልበት። አሁን እኛ ከፓርላማ አለቀ፣ ፖለቲካ ከሆቴል ቤት አለቀ፣ ከሃይማኖት ተቋማት አለቀ፣ ስታዲየም ገባ። ቦታ ምርጫ የሚባል ነገር የለም። በየሄድክበት ሰው ከተሰበሰበ ፕራይመርሊ ፖለቲካ ያኝካል። አውቆት ቢሆን ባልከፋ። ይሄ ትክክል አለ። ኳስ የሚያቀራርብ ድልድይ መሆን አለበት፣ የሚያስተዋውቅ መሆን አለበት። መንግስት ቅድም የተከበረው የምክር ቤት አባል እንዳነሱት በጣም ከፍተኛ ሀብት ነው ያፈሰሰው። የትኛው ዩኒቨርሲቲ ነው ስታዲየም ያልገነባው? አቃላችሁ ኩና ብዙ ግንባታ ብዙ ሀብት የፈሰሰው ነው። ይሄንን ከፖለቲካ አዘተ መጠቀም ያስፈልጋል። አስፈላጊ አይደለም። ስታዲየም ገብቶ ብሔርህ ምናምን ማት አስፈላጊ አይደለም። ጊዜ ማባከል። እንግዲህ ብዙ እርምጃዎች ይወሰዳሉ። አንደኛ ፊፋ ሊቀጣን ይችላል። ሁለተኛ የስፖርት ኮንፌዴሬሽኑም ቲፎዞ የሌለበት ምክንያቱም ስታዲየም ሰው የሚገባ ፎዞ እንጂ ለፖለቲካ አይደለም። ፖለቲካ ሲያስብ አዳራሽ ይገባል። ስታዲየም ደግሞ ክለቡን ለመደገፍ ይገባል። ገብቶ ክለቡን የማይደግፍ እዛ ስታዲየም የሌሉ ፖለቲከኞች ጋር የሚቀላልድ ከሆነ ደግሞ ለነሱ ሌላ መድረክ ይፈጠርላቸዋል ማለት ነው። ስታዲየሙን ዝጋርጎ መጠቀም የሚቻልበት አማራጭም አለ። ነገር ግን ስፖርትን ከብሄር ስፖርትን ከፖለቲካ ነፃ ካላወጣም ስፖርቱ አልነበረም ብቻ ሳይሆን አይፈጠርም። ያ እንዲቀር በስፖርት ተቋሞቻችን ዲስፕሊን አለ፣ የስፖርት ቫሊዩስ አሉ፣ ህግና ስርዓት አለ። እነሱን መከተል አስፈላጊ ነው። ሁሉም ሲያኮርፍ ስታዲየም እየሄደ ሰርተፍኬሽን የሚተዳደርበት መሆን የለበትም። ይህን ፌዴሬሽኑ በርካታ ስራዎች ይጠበቅበታል። እኛም እያየን ነገር የማይስተካከል ከሆነ እጃችን እንይዛለን ማለት ነው። ይህ ግልጽ መሆን ያለበት ወይ ገንዘብ እያፈሰስን ሰው እንዲደባደብ መድረክ አናመቻቸው። ኳሱ ተስፋ ኑሮት አፍሪካ ላይ ዓለም ላይ የሚያሳየም ቢሆን ኖሮ ችግር የለውም እዛ ላይ ወጣ ነገር ገንዘብም ከስር ወጣትም አንከስርም እና እሱም ባላንስ እያደረገ እንሄዳለን ማለት ነው። በኢትዮጵያ አብዛኞቹ ክለቦች በመንግስት ቀጥተኛ የበጀት ድጋፍ የሚተዳደሩ ሲሆን መንግስት ለክለቦቹ በዓመት እስከ ሁለት ቢሊዮን ብር ድረስ እንደሚያወጣ ይገመታል። በዳይመንድ ሊግ ሰባተኛ መዳረሻ በሆነው የዩጂን ፕሪፎንቴን ክላሲክ ኢትዮጵያውያን አትሌቶች ፈጣን ሰዓቶችን አስመዝግበዋል። በዩናይትድ ስቴትስ ፓሎ አልቶ ስታንፎርድ ዩኒቨርሲቲ በተካሄደው የዳይመንድ ሊግ ውድድር በተለይ የዓለም መካከለኛና ረጅም ርቀት ከዋክብት የተፎካከሩበት የሴቶች 3,000 ሜትር ውድድር የብዙዎችን ትኩረት ስቧል። በ10000 ሜትር የዓለምና የኦሎምፒክ ሻምፒዮና እንዲሁም የሬከርድ ባለቤቷ አልማዝ አያና ከረጅም ጊዜ ጉዳት በኋላ ወደ ውድድር ተመልሳለች። ዘንድሮ ሶስት የዓለም የወቅቱን ፈጣን ሰዓቶች ያስመዘገበችው ገንዘቤ ዲባባ፣ የኢትዮጵያ 10000 ሜትር ሻምፒዮና ለተሰንበት ግደይ፣ የ5000 ሜትር ብሔራዊ ሻምፒዮና ፋንት ወርቁ፣ የዓለም 5000 ሜትር እና የአገር አቋራጭ ሻምፒዮና ሄለን ኦቢሪ እንዲሁም የአውሮፓ ሻምፒዮና ሲፋን ሀሰን በዚህ ውድድር ተፋልመዋል። በውድድሩ 1000 ሜትር ሲቀረው ለተሰንበት መምራት ጀመረች፣ ገንዘቤ ተከተለቻት። ፉክክሩ ሊጠናቀቅ የመጨረሻው ዙር ሲቀር ግን ሦስተኛ ደረጃ ላይ የነበረችው ትውልድ ኢትዮጵያዊት አሲፋን ማርሽ በመቀየር ፍጥነቷን ጨምራ ማሸነፍ ችላለች። ለተሰንበት ሁለተኛ ስትወጣ የገባችበት 8 ደቂቃ 20 ሰከንድ 27 ማይክሮ ሰከንድ የራሷ ምርጥ ሰዓት የኢትዮጵያና የአፍሪካ ሬከርድ ሆኖ ተመዝግቧል። የግሏ ምርጥ ሰዓት ያሻሸለችው ገንዘቤ አራተኛ ወጥታለች። ፋንት ወርቁ ዘጠነኛ፣ ሰንበሬ ተፈሬ 11ኛ፣ ሀዊ ፈይሳ 13ኛ፣ ከ23 ወራት በኋላ ወደ መም ውድድሮች የተመለሰችው አልማዝ አያና 18ኛ ሆነው ጨርሰዋል። በወንዶች ሁለት ማይል ውድድር አንድ ዙር እስኪቀር ድረስ በ5 ሜትር ርቀት ተፎካካሪዎቹን ሲመራ የነበረው ሰለሞን ባረጋ ሶስተኛ ወጥቷል። በውድድሩ የዓለም አገር አቋራጭ ሻምፒዮኑ ዩጋንዳዊው ጆሹዋ ቺፕቴጊ ሲያሸንፍ፣ አሜሪካዊ ፖል ቸሊሞ ሁለተኛ ወጥቷል። በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ከውድድር ታግዳ የቆየችው ካስተር ሴሜኒያ በፍርድ ቤት እገዳው ከተነሳላት በኋላ ለመጀመሪያ ጊዜ ባደረገችው የ800 ሜትር ውድድር ማሸነፍ ችላለች። ሀብታም ዓለሙ አምስተኛ ወጥታለች። ሰሜንያ በተከታታይ 30 የ800 ሜትር ውድድሮች አልተሸነፈችም። በሴቶች 1500 ሜትር ጉዳፍ ጸጋይ፣ ለምለም ኃይሉና አክሱማዊ ትንባኤ በቅደም ተከተል አራተኛ፣ ዘጠነኛና 13ተኛ ወጥተዋል። በወንዶች አንድ ማይል ሳሙኤል ተፈራ ስምንተኛ፣ የኦሚፍ ቀጀልሲያ ደግሞ 13ተኛ ሆነው ጨርሰዋል። የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት ጨዋታዎች በመጪው ረቡ ይደረጋሉ። ባለፈው ቅዳሜ በተደረጉ የ28ኛ ሳምንት ተስተካካይ ጨዋታዎች መቀሌ ሰባ እንደርታ ደቡብ ፖሊስን አራት ለዜሮ አሸንፏል። የሊጉ መሪ ፋሲል ከነማ አዳማ ላይ ከአዳማ ከተማ ጋር አንድ ለአንድ መለያየቱን ተከትሎ መቀሌና ፋሲል እኩል 53 ነጥብ አላቸው። ድሬዳዋ ከተማን አንድ ለዜሮ ያሸነፈው ሲዳማ ቡና ከሊጉ መሪዎች ያለውን የነጥብ ልዩነት ወደ አንድ ዝቅ አድርጓል። የ29ኛ ሳምንት ጨዋታዎች በሳምንቱ አጋማሽ ሲካሄዱ ጎንደር ላይ ፋሲል ከነማ ከቅዱስ ጊዮርጊስ ይጫወታል። አዲስ አበባ ላይ ለአለመውረድ የሚጫወተው መከላከያ ከመቀሌ ሰባ እንደርታ ይፋለማል። ሲዳማ ቡና ወደ መቀሌ አምርቶ ወደ ደቢትን ይገጥማል። ድሬዳዋ ከተማ ከዋሳ ከተማ፣ ደቡብ ፖሊስ ከኢትዮጵያ ቡና፣ ወልዋሎ አዲግራት ዩኒቨርሲቲ ከሶል ሽረ፣ ወላይታድቻ ከአዳማ ከተማ እንዲሁም ባህር ዳር ከተማ ከጅማ ከተማ የሚጫወቱ ይሆናል። ደደቢት መውረዱን ያረጋገጠ ሲሆን ደቡብ ፖሊስ፣ መከላከያ፣ ሶል ሽረ፣ አዳማ ከተማ፣ ወላይታ ድቻና ድሬዳዋ ከተማ አሁንም ላለመውረድ ይፋለማሉ። ፖሊስ በወቅታዊ ምክንያቶች ጊዜ ያስፈልገኛል በማለቱ ባለፈው ቅዳሜ ሳይካሄድ የቀረው የቅዱስ ጊዮርጊስና ወልዋሎ ጨዋታ ግን መቼ እንደሚካሄድ ፌዴሬሽኑ አላሳወቀም። በግብፅ አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ማዳጋስካር ሳይጠበቅ ናይጄሪያን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። በፊፋ ወርሃዊ የሀገራት የእግር ኳስ ደረጃ ከናይጄሪያ 63 ደረጃዎች ዝቅ በላይ የምትገኘው ማዳጋስካር የአፍሪካ ዋንጫውን አስደንጋጭ ውጤት የምዕራብ አፍሪካዊቷ ሀገር ላይ ተቀዳጅታለች። ላላይላ ሎሜንጃ ናሃራይ ና ካሮሉስ አንድሪያ ማትሲኖሮ ያስቆጠራቸው ሁለት ጎሎች ማዳጋስካርን የምድብ ሁለት መሪ አድርገው ወደ ቀጣዩ ዙር አሳልፈዋታል። ናይጄሪያ ሁለተኛ ሆና ቀጣዩን ዙር ተቀላቅላለች። ጊኒ ብሩንዲን ሁለት ለዜሮ በማሸነፍ ጥሩ ሶስተኛ ሆና ወደ ሁለተኛው ዙር ለመግባት ያላትን እድል አስፍታለች። በምድብ አንድ የመጨረሻ ጨዋታ ግብፅ ዩጋንዳን ሁለት ለዜሮ ስታሸነፍ ጎሎችን ሞሐመድ ሳላህና አህመድ አል መሐመድ ያስቆጥረዋል። በዚህም ግብጽ በ9 ነጥብ የምድቡ መሪ ሆና ወደ ጥሎ ማለፍ ዙሩ አልፋለች። ዩጋንዳ በ4 ነጥብ ሁለተኛ ሆኗ ከ40 ዓመታት በኋላ ለመጀመሪያ ጊዜ ከምድቧ ማለፍ ችላለች። ኮንጎ ዴሞክራቲክ ሪፐብሊክ ዝምባብዌን አራ ለዜሮ በማሸነፍ ወደ ቀጣዩ ዙር ለማለፍ የሌሎች የምድብ ጨዋታዎችን ውጤት ትጠብቃለች። የዛሬዎቹን ጨዋታዎች ሳይጨምር እስካሁን ድረስ አልጄሪያና ሞሮኮም ቀጣዩን ዙር መቀላቀላቸውን ያረጋገጡ ቡድኖች ናቸው። በብራዚል አስተናጋጅነት እየተካሄደ ያለው የደቡብ አሜሪካ ሀገራት የእግር ኳስ ዋንጫ ኮፕ አሜሪካ በሳምንቱ አጋማሽ በሚደረጉ የግማሽ ፍጻሜ ጨዋታዎች ይቀጥላል። በሩ ፍጻሜው ከተደረጉት ጨዋታዎች አንዱ ብቻ በመደበኛ ጊዜ በተጠናቀቀው የዘንድሮ ኮፕ አሜሪካ የመጀመሪያው ግማሽ ፍጻሜ በኢትዮጵያ ሰዓት አቆጣጠር ማክሰኞ ሌሊት በብራዚልና አርጀንቲና መካከል ይካሄዳል። ሁለቱ የምንጊዜም የእግር ኳስ ተቀናቃኞች ለግማሽ ፍጻሜው የተገናኙት ብራዚል ፓራጓይን በመለያመት እንዲሁም አርጀንቲና ቬኔዙዌላን በመደበኛ የጨዋታ ጊዜ ሁለት ለዜሮ አሸንፈው ነው። አስተናጋጇ ብራዚል ፔሩን አምስት ለዜሮ ካሸነፈችበት ጨዋታ ውጪ ምርጥ ብቃቷን ያላሳየች ሲሆን ብሔራዊ ቡድኑ በተለይ በመጀመሪያው ጨዋታ በገዛ ደጋፊዎቹ በተቃውሞ ተጩሆበታል። አርጀንቲናም ቢሆን የመጀመሪያውን የምድብ ጨዋታዋን በኮሎምቢያ የተሸነፈች ሲሆን በሁለተኛው ጨዋታ ከፓራጓይ ጋር አቻ ተለያይታ ከውድድሩ ለመውጣት ተቃርባ ነበር። ሮብ ለሊት የሚደረገው ሌላኛው የግማሽ ፍጻሜ ጨዋታ ደግሞ ያለፉትን ሁለት የኮፓ አሜሪካ ክብሮች ያገኘችውን ቺሌ ሳይጠበቅ ኡራጓይን በሩብ ፍጻሜ በመለያ ምት ከረታችው ፔሩ ጋር ያገናኛል። በፈረንሳይ አስተናጋጅነት እየተካሄደ የሚገኘው የሴቶች ዓለም ዋንጫ የግማሽ ፍጻሜ ጨዋታዎች ማክሰኞና ረቡዕ ይካሄዳሉ። በሩህ ፍጻሜ ኖርዌይን ሶስት ለዜሮ የረታችው እንግሊዝ በዓለም ዋንጫው የገዘፈ ስም ያላትን ዩናይትድ ስቴትስ ነገ በኢትዮጵያ ሰዓት አቆጣጠር ምሽት አራት ሰዓት ላይ የምትገጥም ይሆናል። ዩናይትድ ስቴትስ አስተናጋጇን ፈረንሳይን በሩህ ፍጻሜ ሁለት ለአንድ በማሸነፍ ነው ለግማሽ ፍጻሜው ይበቃችው። ሌላኛው የግማሽ ፍጻሜ ፍልሚያ ከነገ ወዲያ የሚደረግ ሲሆን፣ ጣሊያንን ሁለት ለዜሮ ያሸነፈችው ሆላንድ ጀርመንን ሁለት ለአንድ ከረታችው ሲውድን የሚፋለሙ ይሆናል። ተቃዋሚው ጨዋታ ደግሞ በመጪው እሁድ ይካሄዳል። የዛሬ የስፖርት ዜናዎቻችን እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት። የአዲስ አበባውን የስፖርት አዘጋጃችንን ግርማቸው ከበደን ለግሩም ሳምንታዊ ቅንብሩ እናመሰግናለን። አድማጮች፣ ቀደም ብለን እንደጠቆም ነው ቀጥለን ደግሞ ባልደረባችን አዲሱ አበበ ወደሚገኝባት አትላንታ ነው የምናቅ ነው በትላንቱ ምሽት ዜናችን እንደዘገብ ነው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ሰላሳ ስድስተኛውን አመታዊ ስነ ስርዓቱን በደቡብ ምስራቅ ዩናይት ሴሷ የጆርጂያ ክፍለ ግዛት ዋና ከተማ አትላንታ ትላንት ጀምረዋል። በስፍራው ተገኝቶ ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን አዲሱ አበበ እንደገለጠልን ፌዴሬሽኑ በየአመቱ እንደሚያደርገው ሁሉ ለዘንድሮውን በዓሉ ከጋብዛቸው የክብር እንግዶች ሌላ ለዘንድሮ በዩናይት ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋም በመክፈቻ በዓሉ ላይ ተገኝተዋል ይለናል አዲሱ። አዎ በሰላሳ ስድስት ዓመት የፌዴሬሽኑ ታሪክ በዩናይትድ ስቴትስ የኢትዮጵያ አምባሳደር በበዓሉ ላይ ሲገኝ አቶ ፍጹም አረጋ የመጀመሪያው ናቸው። ለዚህም ይመስላል ይህን ስብስብ በአጠቃላይ በዓሉን እንዴት አገኙት ብዬ ላቀረብኩላቸው ጥያቄ ታላቅ ክብር ይሰማኛል ያሉት ያው በታሪክ ወይም ደግሞ በሚዲያ ነበር የተከታተለው። አሁን ራስ በመጀመሪያ በጣም ደስተኛ ነኝ። ሁለተኛ ደግሞ ላለፍ ሰላተ ራይ እጃቸውን ሰውተው ገንዘባቸውን አውጥተው ብር ለማገናኘት ላደረጉት ጥረት ከአምባሳደር ፍጹም ቀደም ሲል የፌዴሬሽኑ ፕሬዚዳንት አቶ አብይ ኑሩልኝ ባደረገው የእንኳን ደህና መጣችሁ ንግግር ከተለያዩ ከተሞች ከዩናይትድ ስቴትስ ውጭም የተገኙትን ኢትዮጵያውያን አመስግኗል። በዚሁ በዓል ላይ ከከተማው አስተዳደር የተጋበዙ ባለስልጣናትም ተገኝተዋል። የዘንድሮ የመክፈቻ በዓል በህዝብ ቁጥር አነስተኛ ነበረ። እንዲህ አይነት አነስተኛ ቁጥር ያለው ህዝብ በተለይ በመክፈቻ የታየው ፌዴሬሽኑ በአንድ ወቅት ዝግጅቱን በዋሽንግተን ዲሲው አር ኤፍ ኬ ስቴዲየም ባካሄደበት ዘመን ነበር። የተቀረ እስከ አርባ ሺህ ህዝብ ይይዛል የተባለው የአትላንታው ሌክውድ ስቴዲየም ትናንት ለመክፈቻ ሁለት በእሁድ ምድር ከመቼውም ጊዜ ያነሰ ተመልካች ነው የተስተናገደው። ለነገሩ ዘንድሮ በአጠቃላይ ብዙ ህዝብ ወደ አትላንታ አልመጣም። ያም ሆነይስ በተገኘው ህዝብ ደምቆ ማምሻውን ወደ ምሽቱ ሁለት ሰዓት ገደማ በተጀመረው ክለቦች በሰልፍ ሆነው አርማዎቻቸውን ይዘው በህዝብ ፊት ሰላምታ እየሰጡ ባህላዊ ጭፈራም እያሳዩ የሚያልፉበት ዝግጅትም ተካሂዷል። የከተማዋ ማህበረሰብ ጽሕፈት ቤት ያዘጋጀው በወጣት ወንዶችና ሴቶች የቀረበ የባህል ትርኢትም ለመክፈቻው በዓል ድምቀት ሰጥቶ ነበር። ስፖርተኞቹ በሰልፍ በሚያልፉበት ጊዜ በከተማው የቀረበ አንድ የሁለተኛ ደረጃ ትምህርት ቤት የሙዚቃ ቡድን በልዩ ልዩ ዜማዎች ሲያጅብ ተስተውሏል። ለመክፈቻ በዓሉ ተብለው የታሰቡ ሌሎች ዝግጅቶችም እንደነበሩ አስተውያለሁ። የሰዓት ጥበት በመኖሩ ግን ሁሉም አልቀረቡም። በተረፈ በዓሉ የስፖርት ነውና ቀኑን ሙሉ የተለያዩ ውድድሮች ሲካሄዱ ውለዋል። ጠዋት ትናንትን በዜና ጠቀስ እንደተደረገው ሂውስተን ቺካጎን አራት ለአንድ ላስ ቬጋስ ሳን ፍራንሲስኮን ሁለት ለአንድ ቶሮንቶ ካልጋሪን ዘጠኝ ለዜሮ ኢትዮ ዳላስ ኒውዮርክን አራት ለሶስት ሴንት ማይክል የሜሪላንድ ቡድን ስድስት ለዜሮ ሲያትል ባሮ ሚኒሶታን አምስት ለሶስት ያሸነፉበት ውድድር ተካሂዷል። ከዚህ በኋላ ነበረ ቀደም ሲል እንደገለጥኩት የመክፈቻ በዓሉ የተካሄደው። ከመክፈቻ በዓሉ ቀጥሎ የዕለቱን ውድድር እና በዓል ለመዝጋት የሎስ አንጀለሱ ዳሎልና የአትላንታ ቡድን ተጫውተው አትላንታ ሞቅ ባለ ጨዋታ ሁለቱን ጥሩ እንቅስቃሴ አሳይተዋል። አትላንታ ዳሎልን ሁለት ለአንድ አሸንፎ የእለቱ ፕሮግራም ተጠናቋል። ሰሞኑን የተለያዩ የስፖርት ዜና በተለይም በድንኳኑ አካባቢ ስለ ስቴዲየሙ ሆነ ስለ መስተንግዶ አንዳንድ ቅንብሮች ለማቅረብ ሞክራለሁ። ከፌዴሬሽኑ ፕሬዝዳንት ጋር ሰፋ ያለ ውይይት አካሄጃለሁ። እሱንም በሰሞኑ አቀርባለሁ። ለዛሬ በዚሁ ላብቃ። ጤና ስጥልኝ። ደህና አንሹ። አዲሱን ለዘገባው እናመሰግናለን። በተመሳሳይ ሰላሳ አራተኛው የኤርትራውያን ስፖርት ፌዴሬሽን በሰሜን አሜሪካ በሚኒሶታ ግዛት በሴን ፖል እና በሚኒያፖሊስ ከተሞች ትላንት እሁድ ተጀምረዋል። በዚሁ የስፖርት ፌስቲቫል በሴቶችና በወንዶች የሚካሄዱት እግር ኳስ ውድድሮች በአጠቃላይ 43 ቡድኖች እንደሚሳተፉ የፌዴሬሽኑ ፕሬዚዳንት አቶ ደስታ እምባዬ ለትግርኛ ክፍል ባልደረባችን ገልጠዋል። ሀያ ቡድኖች በተሳተፉባቸው ትላንት አስር የመክፈቻ ውድድሮች የሳን ፍራንሲስኮ የሲያትል የ አሌክሳንድሪያ የካናዳዋ ካልግሪና የሳውዝ ዳኮታ ቡድኖች አሸናፊዎች ውስጥ ሆነዋል። ለአንድ ሳምንት የሚዘልቀው የሚኒሶታው የኤርትራውያን ፌስቲቫል የፊታችን ቅዳሜ ይጠናቀቃል። ዝርዝሩ ቀጥሎ ይቀርባል። የኤርትራ የ2019 የብስክሌት ቻምፒዮን ውድድር ከ21 እስከ 23 ሰኔ 2011 በአስመራ ጎዳናዎች ላይ ተካሂዷል። በዚህ 16 ከውጭ ሀገር የመጡ ፕሮፌሽናል ብስክሌተኞችና 29 የሀገር ውስጥ ተወዳዳሪዎች የተወዳደሩበት 161 ኪሎ ሜትር የሚሸፍነው የወንዶች ውድድር ፕሮፌሽናል ተወዳዳሪው ናትናኤል ብርሃነ ከኮፊዲስ ክለብ ቀድሞ በመግባት ለሁለተኛ ጊዜ ቻምፒዮን ኤርትራ ለመሆን ችሏል። ናትናኤል ከውድድሩ በኋላ ጥሩ ጨዋታ በመጫወት በማሸነፉ ትልቅ ደስታ እንደ ተሰማውና ይህን ውጤት ተከትሎ ክለቡ ኮፊደስ በቱር ዲ ፍራንስ በምታደርገው ውድድር ላይ የመመረጥ እድሉ እንደሚያሰፋለት ለቪኦኤ ተናግሯል። በወንዶች ከ23 ዓመት በታችን ደግሞ ናትናኤል ተስፋ ጽዮን ከክለብ ዳይሜንሽን ዳታ፣ በጁኒየር የወጣቶች ሳምሶም ሀብተ ከክለብ ኤሪቴር ቻምፒዮን ለመሆን ችለዋል። በሴቶች የ69 ኪሎ ሜትር የትልልቆችና ከ23 ዓመት በታች ደግሞ ዳናይት ፍጹም ቀዳሚውን ስፍራ በመያዝ በሁለቱም ምድብ ቻምፒዮን ለመሆን ችላለች። በሴቶች ጁኒየር ደግሞ ደግሞ ሚለና ያፌት ቻምፒዮን ሆናለች። አርብ ሀያ አንድ ሰኔ ከአርበኞች መቃብር እስከ ጻዳ ክርስቲያን በተካሄደው የግል የክሮኖሜትር ውድድር ደግሞ ፕሮፌሽናል ተወዳዳሪው አማንኤል ገረዝግሄር ከክለብ ዳይሜንሽን ዳታ በሰዓት ሀምሳ ነጥብ ሰባት ኪሎ ሜትር እየበረረ ውድድሩን በአርባ ሁለት ደቂቃ ከሀያ ዘጠኝ ሴኮንድ ዘጠና ስምንት ማይክሮ ሴኮንድ በመጨረስ የክሮኖሜትር ቻምፒዮን ለመሆን ችሏል። አማኑኤል ከዚህ በፊት ተይዞ የነበረውን ሪከርድ በ21 ሰከንድ በማሻሻል አዲስ ሰዓት አስመዝግቧል። በሴቶች 18 ኪሎ ሜትር የጊዜ ውድድሩን ደግሞ ደሴት ኪዳኔ በ25 ደቂቃ ከ17 ሴኮንድ 51 ማይክሮ ሴኮንድ ውድድሯን በመጨረስ በትልልቆች እና ከ23 ዓመት በታች ያለውን በሁለቱም የግል የጊዜ ቻምፒዮን በመሆን ታሪክ አስመዝግባለች። ደሴት ይህን ውጤት ያስመዘገበችው በሰዓት አርባ ሁለት ነጥብ ሰባት ኪሎ ሜትር በመብረር ነው። በሴቶች ጁኒየር ደግሞ ሚለና አፌት ቻምፒዮን ስትሆን በወንዶች ከሀያ ሶስት ዓመት በታች በዩሲአይ ውስጥ በመሰልጠን ላይ የሚገኘው ቢኒያም ግርማይ ሲያሸንፍ፣ በወንዶች ጁኒየር መትከል ምስጉን ቻምፒዮን ሆኗል። ይህ በእንዲህ እንዳለ በኤርትራ አትሌቲክስ ፌዴሬሽን አመታዊ የጁኒየር የትራቅና ፊልድ ውድድሮች ከሰኔ 21 እስከ ሰኔ 23 2011 በአስመራ ስታዲየም ተካሂዷል። ውድድሩ በኦል አፍሪካን ጌምስ ለሚደረገው ውድድር አትሌቶችን ለመምረጥ የተደረገ ውድድር ሲሆን ከመቶ ሜትር እስከ አስር ሺህ ሜትር የተለያዩ የሩጫ ውድድሮችና በሜዳ ላይ የሚደረጉ የውርውራና የዝላይ ውድድሮችን ያካተተ ሆኖ በሁለቱም ጾታዎች ጥሩ ደረጃና ውጤት ያስመዘገቡ አትሌቶች ሽልማት ተበርክቶላቸዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርሄን እናመሰግናለን አድማጮች ብርሃነ በርሄ ያቀረበው በዚህ በዩናይት ስቴትስ የተካሄደውን የተጀመረውን የኤርትራውያን ስፖርት ውድድር ሳይሆን በአስመራ የተካሄደውን የሳይክል ውድድር ነው ብርሃን እናመሰግናለን አሁን አፍሪቃ ነክ ረሰዎች ካሜሩን ውስጥ በእንግሊዝኛ ተናጋሪ ክልሎች ያሉትን ነዋሪዎች ለመርዳት የታቀደው የረዴት አቅርቦት ላይ በተገንጣይነት የሚጠረጠሩ ሰዎች ጥቃት ከፍተው በማቃጠላቸው የሰብአዊ ረዴት ሰራተኞች ፍርሃት እንዳደረባቸው ገልጸዋል። አማጽያኑ በወታደራዊ ኃይል ላይ የመጣ ማንኛውንም አይነት ርዳታ አንቀበልም እንደሚሉ፣ መንግስት በበኩሉ ወታደሮች የረዴት ሰራተኞችን ከጥቃት ለማዳን ካሜኖች እንዲጠብቁ የተመደቡ ናቸው ይላል። አዳነች ፍሳሀዬ ለአፍሪካን ክርሶች እንዲያቀናብረዋለች። በማህበራዊ ሚዲያ በታየው ቪዲዮ በአማጺነት የሚጠረጠሩ ሰዎች ጠበንጃና ቆንጨራ ይዘው የምግብ፣ የምኝታ እቃዎችንና የመድኃኒት ጭነቶችን በእሳት አጋይተዋል። ቢያንስ ስድስት ተመሳሳይ የቪዲዮ ምስሎች ባለፈው ሳምንት ታይተዋል። የታጠቁ ሰዎች እንግሊዝኛ ተናጋሪ ወደሆኑት ክልሎች ይወሰዱ የነበሩ የረድኤት አቅርቦቶችን በእሳት ሲያጋዩ ያሳያል። የካሜሩን አማጽያን በማኅበራዊ ሚዲያ ባስተላለፉት መልእክት ኃላፊነት ወስደዋል። አጥቂዎቹ ባስተላለፉት የቪዲዮ ምስል ከካሜሩን ፕሬዚደንት ፖል ቢያ የተላከ የተመረዘ የሚሉትን ሰብአዊ ረድኤት በምንም አይነት አንቀበልም ሲሉ ይሰማል። ክሪስቲያን ኢሴኪዌ ታኒዩ ካሜሩን ባለው የማርቲን ሉተር ኪንግ ማስታወሻ ተቋም የሚሰሩ ናቸው። አቅርቦታቸው ከተቃጠለባቸው ድርጅቶች መካከል አንዱ ነው። የሰብአዊ ረድኤት አቅራቢዎች የሚጠቁበት ወይም ዛቻ የሚደርስባቸው ሁኔታ እየጨመረ ሲሄድ እናያለን። ከመንግሥት ጋር የሚሰሩ ወይም ጸረ መንግስት ተግባር የሚፈጽሙ ተደርገው የሚታዩበት ጊዜም አለ። እነሱ ግን የሕዝቡን ስቃይ ለማቅለል የሚጥሩ ናቸው። በአገሪቱ በሚካሄደው ግጭት የማናቸውም ወገን አይደሉም። የገለልተኝነትና ከማናቸውም ኃይል ጋር ያለመወገን መሪዎችን ሁሉ ያከብራሉ። በካሜሩን ለሰብአዊ መብት የሚሟገቱት እንፎር ፒተር ሼይ በረድኤት ሠራተኞች ላይ የሚካሄደው ጥቃት እየጨመረ የሄደው መንግሥት በወታደራዊ ኃይል የታጀቡ በአምሳ አምስት የጭነት መኪናዎች የተጫኑ ረድኤት ለህዝቡ እንዲከፋፈል ከላከ በኋላ ነው ይላሉ። በእነዛ አካባቢዎች በሚኖሩ ሰዎች ላይ የሚፈጸሙት የጭካኔ ተግባሮችን ስንመለከት ዋናው ተጠርጣሪ ወታደራዊ ኃይል ነው። ቤቶቹን የሚያጋየው ወታደራዊ ኃይል መሆኑን ሰዎቹ ይገልጻሉ። በእነዛ አካባቢ የሚኖሩት ሰዎች መንግሥት ችግሮች በንግግር እንዲፈቱ ማድረጉ ላይ ብዙም አይገፋም ይላሉ ሰዎች ችግሮችን መፍታት የሚቻለው በንግግር ነው የሚል ጽኑ እምነት አላቸው። የካሜሩን የግዛታዊ አስተዳደር ሚኒስትር ፖል አታንጋ እንጂ ወታደራዊ ኃይል ረድኤት የጫኑ ካሚዮኖችንና ህዝብን መጠበቁ ይቀጥላል ብለዋል። የሪፐብሊኳ ፕሬዚደንት ሰብአዊ ረድኤት ማከፋፈሉን እንድናቀላጥፍ መመሪያ ሰጥተውናል። በአካባቢው ያለው ረድኤት የሚያስፈልገው ህብረተሰብ ራስን የመቻል ስትራቴጂ ለመቀየስ የሚያስችለው መንገድ ለማስቀመጥ እንዲችል በአማጽያኑ የሚጠቁት ግን ወታደራዊ ኃይሎች ብቻ ሳይሆኑ ፖሊሶችም ጭምር መሆናቸውን መንግሥት ገልጿል። ባለፈው ሳምንት አማጽያኑ የምጀክ ወደ ተባለችው በደቡብ ምዕራብ ካሜሩን ወደምትገኘው ከተማ ረድኤት ያጓጉዞ የነበሩ አራት ፖሊሶችን ገድለዋል ይላል መንግስት። የረድኤት ሰራተኞች በቅርቡ ስለተካሄዱት ጥቃቶች ብዛትና ስለተወሰዱት አቅርቦቶች አይነት ለማረጋገጥ አልቻሉም። ነገር ግን በረድኤቱ ላይ የደረሰው ጥቃት የሚኖረውን ሕዝብ ስቃይ ያባብሳል ይላሉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ እዚህ ላይ ያበቃ። ያስተናገርናችሁ አሉላ ከበደና አዳነች ፍስሃዬንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተስታብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።